በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ቀኑ ሐሙስ ግንቦት 22 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድሰሙ ይሁን። የኦሮሞ ነጻነት ግንባርና የኦሮሚያ ክልላዊ መንግሥትን ለመሸምገል የተቋቋመው የእርቅ ኮሚቴ ሪፖርቱን ይፋ አድርጓል። ወራን ብልሱማ ኦሮሞ ቦሰኖታ አፌ ወገንሰ አደ ብልሱማ ኦሮሞ ፍንፍኔ ጅሩራ ጫካ የቀረው የኦሮሞ ነጻነት ግንባር ጦር አዲስ አበባ ካለው ከኦሮሞ ነጻነት ግንባር አመራር ራሱን መለየቱንና ራሱን ችሎ ለመንቀሳቀስ ወስኖ መግለጹ ይታወሳል። በዚሁ ሂደት እኛም ከዚህ ቀጥሎ ያለውን መግለጫ በማሰማት ተልኳችንን የፈጸምን መሆኑን እንገልጻለን። የኮሚቴው አባል የሆኑትን አቶ በቀለ ገርባና የሰማ ናቸው። ሙሉ ዘገባው ቆየት ብሎ ይቀርባል። ኢትዮጵያ ሙዚቀኞች ስራዎቻቸውን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ይረዳል የተባለ የስልክ ላይ የመገበያ አገልግሎት በነገ ዕለት ይፋ ይደረጋል ተብሎ ይጠበቃል። ቻይናና ዩናይትድ ስቴትስ በሚያካሂዱት መራራ የንግድ ጦርነት ዩናይትድ ስቴትስ አይን ያወጣ የኢኮኖሚ አሸባሪነት እየፈጸመች ነው ስትል ቻይና ከሳለች። የቻይና ምክትል የውጭ ጉዳይ ሚኒስትር ዣንግ ሃኑ ዛሬ ቤዢንግ ላይ ይህን ያሉት ፕሬዚዳንት ሺ ጂንፒንግ በመጪው ሳምንት ሩሲያ ላይ ስለሚያካሄዱት ኦፊሳላዊ ጉብኝት ለጋዜጠኞች መግለጫ በሰጡበት ወቅት ነው። ቤዢንግና ዋሽንግተን ካለፈው ሐምሌ ወር አንስቶ በኢኮኖሚ ጦርነት ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በቢሊዮኖች ዶላር በሚገመቱ በብዙ መቶዎች በሚቆጠሩ የቻይና እቃዎች ላይ ቀረጥ በመጨመራቸው ጥርስን በጥርስ አይነት የበቀል ምላሽ አስከትሎ አንዱ በሌላው የንግድ እቃ ላይ ቀረጥ ሲጨማመሩ ቆይተዋል። ቻይና በኢኮኖሚ አሰራሯ ላይ መዋቅራዊ ለውጥ ለማድረግ የገባችውን ቃል ቀልብሳለች በሚል ትራምፕ በቅርቡ በሁለት መቶ ቢሊዮን ዶላር በሚገመቱ የቻይና ዕቃዎች ላይ ቀረጥ ጨምረዋል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልዩ ካውንስል የምርመራ ውጤት ከወንጀል ነጻ አድርጎኛል ማለቱን ቢቀጥሉም የምርመራውን ኃላፊ ሮበርት ሙለርን ግራ የተጋቡ አቃቤ ህግ በማለት እየዘለፏቸው ነው። ሙለር የፌዴራል ምርመራ ቢሮ ስራ አስኪያጅ እንደነበሩ የሚታወቅ ነው። ሙለር ምርመራውን እንዲመሩ መመረጥ አልነበረባቸውም ምክንያቱም ሀቀኛ የትራምፕ ሰው አልነበሩምና ሲሉ ፕሬዚዳንቱ ዛሬ ማለዳ ዋይት ሀውስ ላይ ሆነው ለጋዜጠኞች ተናግረዋል። አያይዘውም ፕሬዚዳንቱ ትራምፕን የማይወዱ ሰው ናቸው ካሉ በኋላ ሙለር በድጋሚ የፌዴራል የምርመራ ቢሮ ኃላፊ ለመሆን ያላቸው ፍላጎትን አንቋሸዋል። የእስራኤል ጠቅላይ ሚኒስትር እስከ ትናንት ቀነ ገደብ በነበረው ጊዜ አዲሱን መንግስታቸው መመስረት ባለመቻላቸው ሀገሪቱ ወደ አዲስ ምርጫ ልትሄድ መሆኑ ተገለጸ። ባለፈው ሚያዝያ አንድ በተካሄደው ምርጫ ያሸነፉት ኔትንያሁ ከገዥም ጥምረት በቂ ድጋፍ ያሰባስባሉ የሚል እምነት አድሮ የነበረ ቢሆንም ከናሳዎቹ ፓርቲዎች ጋር ለሳምንታት የተካሄዱ ድርድሮች መቶ 20 መቀመጫ ላለው ፓርላማ ቀላል አብላጫ የሆነውን የስድሳ አንዱን ሊያቆናጠጣቸው የሚችል ድጋፍ ሳያገኙ ቀርተዋል። በቤንጃሚን ኔትንያሁ የፖለቲካ ህይወት ላይ ጥላውን ሳያሳርፍ አልቀረም የተባሉ ጥላቸውን ሳያሳርፉ አልቀሩም የተባሉ ከሙስና ጋር የተያያዙ ክሶችም እየተሰሙባቸው ነው። ከጋቢና ጋር ነገር ናችሁ። አድማጮቻችን አብራችሁን ስለምታመሹም እናመሰግናለን። ወደ መጀመሪያው ጉዳያችን እናምራ። የኦሮሞ ነጻነት ግንባርና የኦሮሚያ ክልላዊ መንግሥትን ለመሸምገል የተቋቋመው የእርቅ ኮሚቴ የመጨረሻ ሪፖርቱን በትናንትናው እለት አቅርበዋል። ኮሚቴው ያቀረበውን ጥሪ ተቀብለው የመጡ ታጣቂዎችን ወደ ስልጠና ማዕከል እንዲገቡ እንዳደረገ እንዳደረገ፣ ውጣ ውረዶች ደግሞ እንደገጠሙትም አስታውቋል። ስለ ጉዳዩ የሚነግረን የሙክታር ጀማል ዘገባ የሚጀምረው የቴክኒክ ኮሚቴው አባል የሆኑት አቶ በቀለ ገርባ ከሰሙት ሪፖርት የተወሰነውን በማስደመጥ ነው። ወራን ብልሱማ ኦሮሞ ቦሰኖታፌ ኡገንሰ አደ ብልሱማ ኦሮሞ ፍንፍኔ ጅሩራ ጫካ የቀረው የኦሮሞ ነጻነት ግንባር ጦር አዲስ አበባ ካለው ከኦሮሞ ነጻነት ግንባር አመራር ራሱን መለየቱንና ራሱን ችሎ ለመንቀሳቀስ ወስኖ መግለጹ ይታወሳል። በዚሁ ሂደት እኛም ከዚህ ቀጥሎ ያለውን መግለጫ በማሰማት ተልኳችንን የፈጸምን መሆኑን እንገልጻለን። አንደኛ፣ የኦሮሞ ነጻነት ግንባር ምንም አይነት ራሱ የሚመራው ጦር ከጫካ ስለሌለው ይህ የእርቅ ኮሚቴ ተልኮውን ፈጽሟል ብለን እናምናለን። ሁለተኛ፣ የኦሮሞ ነጻነት ግንባር በዚሁ ሂደት ጫካ የቀረ ጦር እንደሌለው በመግለጽ መግለጫ በመስጠት እንዲያረጋግጥ እንጠይቃለን። አዲ ብልሱማ ኦሮሞ ወራነ ቦሶኖት ታፌ ከን ሂንቀብኔ ተውሳ ኢብሰ ኬኑዳን አርካ ምርከኔሱ ጋፈና የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር የነበረውን አለመግባባት ለመፍታት የተለያዩ ውይይቶችን በተለያዩ ጊዜ ማድረጉን ገልጾ፣ ነገር ግን የተኩስ አቁመም ሆነ ግጭት ስምምነት ከተፈረመ በኋላ እንደ ድርጅት የኦሮሞ ነፃነት ግንባር ወደ ውጊያ አለመግባቱን ገልጿል። ከዛም በመቀጠል የእርቅ ሂደቱን በማሳካቱና የኦሮሞ ነፃነት ግንባር ታጣቂዎች በሰላም ወደ ሰላማዊ ትግል እንዲቀላቀሉ በማድረግ ሂደት ላይ ለአባ ገዳዎች እና ሀገር ሽማግሌዎች ሀደራውን ሰጥቶ አስፈትተው እንዲያስገቡ ካደረገ በኋላ በቀጥታ የሚመራው የታጠቀ ኃይል እንደሌለ ነው የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ኢብሳ በመግለጫው ላይ የተናገሩት። ዋን ነጋ ጥሙረት ወራና በሞት በሰነ ኬሳብ ከመንግስት ጋር የነበረውን ችግር በሰላም ስለፈታ የኦሮሞ ነጻነት ግንባር ምንም አይነት ሰራዊት ከጫካ የለውም። አሁንም ይህንኑ ነው የምናረጋግጠው። ይህም በተመለከተ ለውጡን የሚገዳደሩ የተለያዩ የጸጥታ ችግሮች ሊኖሩ እንደሚችል ይታወቃል። የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር በመሆን የክልሉን ጸጥታና ሰላም ለማስከበር የበኩሉን ይተሳተፋል። ይህ የሰላም ሂደት አለምንም ደም መፋሰስ እንዲጠናቀቅ የኦሮሞ ነጻነት ግንባር ድርሻውንም ይወጣል ይናገኝኩ አለ። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ በበኩላቸው ከዚህ ቀደም በሰላም ገብተው ስልጠና ላይ የነበሩ የቀድሞ ታጣቂዎችን በፍላጎታቸውና ችሎታቸው ማድረግ ወደሚችሉ የተለያዩ ዘርፎች መመደባቸውንም ገልጸዋል። ከፖለቲካ ተገልሎ ኑሮውን መቀጠል ለሚፈልገውም መንግስት አስፈላጊውን አድርጎ እንደሚያቋቁማቸውም ነው አቶ ሽመልስ የተናገሩት ተናገሩት ከአሁን በኋላም ሰላም ፈልጎ በሰላም ለመታገል የሚመጣ ካለ መንግስት አስፈላጊውንም ድጋፍ ያደርጋል ብለዋል አቶ ሽመልስ። ነገር ግን ከዚህ በተለየ መንገድ የሚሄድ ካለ መንግስት የዜጎችን ደህንነት የማስከበር ግዴታ እንዳለበት ነው የተናገሩት። ቡሩ መከና ቃምኒ ሂደቴ ሶቾ ኦሮሚያ ኬሳ ክንጅር ፓርቲ ሲያስ ከሚዩ በካከምቡን በስምምነታችን መሰረት ኦሮሚያ ውስጥ ታጥቆ የሚንቀሳቀስ አካል እንደሌለና ማንኛውንም ፓርቲ እንደማይወክል የፖለቲካ ድርጅቶች ደግሞ አብሮ በመተባበር የሕግ በላይነትን ለማስከበርና ለመጠበቅ በተለይም የኦሮሚያ ብሔራዊ ክልላዊ መንግሥት ትልቅ ኃላፊነት አለበት። የዜጎቻችንን ሰላምና መረጋጋት ማስከበር፣ ወጥቶ የመግባት ዋስትናቸውን የመጠበቅ ግዴታ አለብን። ስለዚህ ሁሉም ሕግን እንዲያስከብር ከዚህ መደምደሚያ መድረሳችን ትልቅ ድል ነው። ሁሉምቱ ሴራ ከከበችሱ ጥሙራ ካናረጋ ሀሙንሳ እንጂፋና ውላናዳ ጉዳዩን ሲመራ የነበረው የቴክኒክ ኮሚቴ የእርቅ ሂደቱ እንዲሳካ ሁሉም የበኩሉን ድርሻ እንዲወጣ ጠይቋል። የቴክኒክ ኮሚቴው አባል አቶ ጀዋር መሐመድ ከነረት ከሰቱ ቃሞን ሚዲያ አክቲቪስቶን ከኛ የመገናኛ ብዙሃን አካላትና አክቲቪስቶች ከዚህ ቀደም ለትግሉ ትልቅ አስተዋጽኦ እንዳበረከታችሁት ሁሉ ዛሬም ቢሆን የኦሮሚያን ጸጥታና ደህንነት በማረጋገጥ ሂደት ትልቅ አስተዋጽኦ መወጣት ይኖርባችኋል። ድርጅቶችንም ሆነ ሕዝብን ከመነጣጠልና የተለያዩ ጉዳዮች ከማድረግ አንድ በማድረግ ሥራ ድርሻችሁን እንድትወጡም እንጠይቃችኋለን። እስካሁን በዚህ ጉዳይ ውስጥ የነበራችሁ የኦሮሞ ነጻነት ግንባርም መንግሥትም ለቆይታችን እናመሰግናችኋለን። ማፊ አከዳት ወረና ኖቲስ ወረ ደብልሱማ ኦሮሞትኒስ ገለቶማ። በዚህ ውይይት ላይ የመከላከያ ሚኒስቴር ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላን ጨምሮ የሁለቱም ፓርቲዎች ከፍተኛ አመራሮች የተገኙበት ሲሆን የዜጎችንና ሀገሪቷን ሰላምና ጸጥታ ለማስከበር ሁሉም በጋራ እንዲረባረብም ጥሪ ቀርቧል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። Gabina, no, gabina, Radio la gabina, gabina gabina, <laughs> ሙክታር እናመሰግናለን። ወደ ቀጣዩ መሰናዶ እናምራ። በትናንትናው ምሽት መሰናዶ የአሜሪካ ድምፅ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረገውን ቆይታ የተወሰነ ክፍል አስደምጠናችሁ ነበር። ለዛሬ ቀጣዩን ክፍል እናስደምጣችኋለን። ባልደረባችን እስክንድር ፍሬው ቀደም ባለው ዘመን ቅሬታ ይቀርብበት የነበረውን የአንድ አባል ፓርቲን የበላይነት ላለመድገም እየተደረገ ስላለው ጥረት የሚያነሳሱ ጥያቄዎችን አቅርበዋል። የዛሬው ክፍል በእሱ ላይ ያተኩራል። እስክንድር ይቀጥላል። እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል፣ እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዴሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ከኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ አንተ ጊዜ መጥቶልኛል ላግልል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዝብ ነው። መበደልና መገፋትን የሚያቀዝብ ስለሆነ አሁን ሌላ በመግፋት በዘላቂነት ጥቅም ይከበራሉ የሚያስብ ስላልሆነ እንደዚህ አይነት ሀሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሆ የወጡ ስለሆነ የጊዜ ጉዳይ እንጂ መንጠባጠባቸው አይቀርም። ኦዴፓን ከአዴፓ ወይም ከደህዴን ወይም ከቲፒኤልፍ ወይም ከሌሎቹም ፓርቲዎች በተለየ ነገር መንገድ አግንኖ ና አግስቦ ማየት አይቻልም። እንደ ማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል። ግን በተናጠል ያመጣ ነው አደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ አሳቢ ብቻ ከታየ ነው ማዝለቅ የምንችለው። ና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል ስህተት ወደፊት ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጡ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይሄን ማድረግ ይችላሉ። ሁሉም የኦዴፓ አባላት ሙሉ በሙሉ ለውጡን ተቀብለው እየሰሩበት ነው ማለት አይቻልም። ይሄም አይቻለው አንተ ባነሳኸው ጥያቄ አግባብ ብቻ አይደለም። የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላደርጉትም ማለት ነው። በገለጽከውን መንገድ ይገለጻል። ደሊቨር ባለማድረግም ግን ሊገለጽ ይችላል እና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባውም። በድምሩ ግን የበላይና የበታች የለም። በጣም አሳታፊ፣ በውይይት ላይ ተመሰረተ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመራ ያለ ነው ነው ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና ጠቅላይ ሚኒስትር ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ኃይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በእነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድን ነው ምላሽዎት እንደዚህ አይነት ጥርጣሬ ላላቸው ወገኖች? ኦዴፓም የሆኑ ሌሎች ፓርቲዎች ፕራይመርሊ በፖለቲካ ትግል ውስጥ የሚያራምዱት ሀሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን። የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜም በሙሉ የቆየሁበት ድርጅት አላማ የኦሮሞ ህዝብ እኩልነት መከበር አለበት ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም። ኦዲፒ ይህንን የሚያስቡ ልሂቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞስ የሚንቀሳቀሱ ምን ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞስ የሚታገሉ ድርጊቶች ተአማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው። አስር ሀያ እንዲኖር አይፈልግም። ምንም ድብብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍለ በተራራቀ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንስፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እምብዛም አላየሁም። የኦሮሞ ድርጊቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለገ ነገር እንብዛም አላየው። ግን ቀና ሀሳብ ከሆነ ከኦዲፒ የሚሆን ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ ነው የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጊት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው? ሀሳቡ ትንሽ ይከብዳል። ምን ማለት ነው? ተፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረትና መወያየት የሚችል በጣም ትልቅ ድርጅት ነው፣ ጃይንት ድርጅት ነው ኦዲፒ። እና የሀሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ የሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እነዛ ደፍሮ ይመጣና በጽሁፍን በንግግር ሀሳብ የሚያመጣ ሰው ካለ ኢትዮጵያና ኢትዮጵያነት እስከጠቀመ ድረስ እኩልነት፣ ዴሞክራሲ ማስፈል ላይ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙ ይል ሳቤ ልጁ የጎልያድ ጌታ የጎልያድ ጌታ ትንሹ ዳዊት በትንሽ ጠጠር ትልቅ የመታ ጀግና ነው ንጉስ የማይረታ ጀግና ነው ንጉስ የማይረታ ጀግና ነው ንጉስ የማይረታ ቤርሳቤ ቤርሳቤ ቤርሳቤ የማይደፈር

ከሙዚቃው የሙዚቃው ዓለምን ወደሚነካ ሌላ ጉዳይ እንሻገር። የኢትዮጵያ ሙዚቀኞችና ሥራዎችን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ያስችላል የተባለ የስልክ ላይ የመገበያ አገልግሎት በነገ ዕለት ይፋ ይደረጋል ተብሎ ይጠበቃል። አውታር ከተሰኙ አገልግሎት ጀርባ ታዋቂዎቹ የሙዚቃ ሰዎች ኤልያስ መልካ፣ ሀይሌ ሩትስ፣ ጆኒ ራጋ መኖራቸውን ጋቢና ተረድተዋል። ስለ አገልግሎቱ የተወሰነ መረጃ እንዲሰጠን በማሰብ ከድምፃዊ ጆኒ ራጋ ጋር አጭር ቆይታ አድርገናል። ቆይታችን የተጀመረው የአገልግሎቱን ዓላማና ግብ እንዲያስረዳን በመጠየቅ ነው። እሺ ዓላማው ወደ አምሳ ዓመታትም ወደ ርቀን ሲሄድም የኢትዮጵያ ገዚ ባለሙያዎች የሙዚቃ ባለሙያዎች ከሰሩት ስራ አትርፋያው ሲስተሙም የነበረበትን ሲስተም ነጋዴዎች አርቲስቶቹ በሰሩበት ስራ የሚጠቀሙበት ነው እንጂ ለዛም ነው ብዙ ጊዜ ስለሙዚቀኛ ስንሰማ በጣም ትንሽ እንኳን ችግር ሲገጥመውም፣ ሲታመም መታከሚያ እኮ ምናምን በዚህ አረፈ ወይ ምናምን ሲባል መጥፎ ዜና እሱን ስንሰማ የነበረው ማለት ነው። የዛ ሁሉ መነሻ ምንድን ነው? ባለሙያው በመፍትሄ የተጠቀመ አልነበረም የባለመንነት ይጠቀምበት የነበረው ደግሞ ነጋዴው ነበር። ከሙያው ጋር ምንም ግንኙነት የሌለው ነበር ማለት ነው። ያላለፉት ላለፉት ዓመታት አመታት ተካሂደዋል። እኛም ቀና ብለን ያየናቸው ትላልቅ አርቲስቶች ምንም በሙያቸው አልተጠቀሙም። እኛም እዚህ እዚህ ድረስ መቶ እኛም በእኛ ጀኔሬሽን ያሉት ከሙዚቃ ከፊዲያችን ምንም ነገር አንጠቀምም። ሲስተሙ ሞር ፓሬሲዮን የሚያበረ ነው። ስለዚህ ይህም በሙሉ ችግር የሚፈታ ሌላው አለም የደረሰበት ፎር ሰቨን ሙዚቃ ይንሸት ሀያ አራት ሰዓት ሙሉ ሙዚቃ የሚያስተዋውቅ ከሀምሳ ፐርሰንት በላይ ለአርቲስቶች የሚከፍል ማንኛውም ባለሙያ በሰራው ልክ የሚጠቀምበት ቅጅ መብትና ተዛማጅ መብቶችን በሙሉ አክመ ወደኋላም ተመልሶ ሰላሳ አርባ አመትም የሰሩት እያንዳንድ ሙዚቃ ላይ የተሳተፉት ሰዎች በሰሩት ልክ የሚከፍል አዲስ የሙዚቃ መገባበያ ስርዓት። አገልግሎቱ እንግዲህ አዲስ እንደመሆኑ መጠን ሰዎች እንዴት መጠቀም እንዳለባቸው አያውቅ ይሆናልና፣ እስቲ እንዴት ነው አገልግሎቱ የሚሰራው ሙዚቃውን ለመሸጥ የሚፈልጉ ሙዚቃውንም ለመግዛት የሚፈልጉ ሰዎች እንዴት ነው ሊጠቀሙበት የሚችሉት የሚለውን እስቲ ባጭሩ ንገር። ቀላል ነው ቀላል ነው። ስልክ ዞሮ ዞሮ ስልክ ላይ ቴክኖሎጂዎች በጣም በብዙ ቦታ ላይ በህዝብ ተለምደዋል ማለት ነው እና ኖርማሊ ወጣቱ እንደዚህ አይነት አፕሊኬሽኖችን በፌስቡክም በተለያዩ ሶሻል ሚዲያዎች ምክንያት ስልክ ላይ ብዙ ልምድ እያገኘ ነው ማለት ነው። ይሄ በጣም ቀላል ነው። በአፕሊኬሽን መንገድም በአፕሊኬሽን መንገድ ቀርቧል። አንድሮይድ ስልክ ላላቸው፣ ሁሉም አይነት ስልክ ላላቸው የሚፈልጉትን ሙዚቃ በአልበምም በሲንግልም መርጠው የሚገዙበት ነው። የሚፈልጉትን ፈልጉትን መረጆች በሙሉ ያገኙበታል። እዚህ ከሙዚቃ ከኢንተርቴንመንት ጋር ግንኙነት ያላቸውንም ዜናዎች ያገኙበታል ማለት ነው እና አጠቃቀሙ በጣም ቀላል ነው። ለአርቲስቶች ደግሞ አብሶ ነገ በምናደርገው ትልቁ ዝግጅት ነገ እስከ ዛሬ እዛው አስገብተን ዝርዝር መረጃዎችን እየሰጠን አልነበረም። ነገ ግን ላውንቺንጉን ስናደርግን ይህን መረጃ ለዓለም በቀጥታ በፌስቡክ በኩል ቀጥታ ይተላለፋል። በነጋታው ፋና ቴሌቪዥን ላይ ነገ የምናደርገው ዝግጅት ይታያል። ስለዚህ ለሁሉም ተጠቃሚ ሆነ ለአርቲስቱ ሙዚቃው እንዴት አድርጎ እንደሚያመጣ ከሙዚቃው እንዴት እንደሚጠቀም፣ ብሩ እንዴት እንደሚሰበስብ የመሳሰሉት መረሶች በሙሉ ነገ ግልጽ እናደርጋለን። አገልግሎቱ መቼ ይጀመራል? የኢንተርኔት ሽፋንና መሰል ችግሮች ሊያውቁት ይችላሉ። እንዲሁም ደግሞ በነማን ሙዚቃ ይጀመራል የሚለውን ንገረኝ። እሺ፣ አገልግሎቱ ነገ በሸራተን ሆቴል በምናደርገው የላንች ስነ ስርዓት ላይ በምን ለዋለም ይጀመራል ማለት ነው። በተለምዶ አሁን ደግሞ በዚህ ሰዓት ደግሞ ሀገር ውስጥ ያለው የኢንተርኔት ኮኔክሽን በጣም ማደጉ የማደጉን ምክንያት ነው። እኛን ይሄን በኦንላይን የመክፈያ መንገድ ሳይኖረን በኦንላይን ግን ሙዚቃችን ሲዘረፍ የነበረበት ዋና ኮኔክሽን መኖሩ ነው ለዚህ የሚደርስ ። ስለዚህ ይህን አገልግሎት ለመስጠት የሚያችል ኮኔክሽን አለ። ሁለተኛ ሙዚቃዎችም ለዚህ ተብለው ስለሚዘጋጁ በሰከንዶች ውስጥ አንድ ሙዚቃ እንዳውንሎድ ማድረግ ይቻላል። ያላለፉት ሁለት ሶስት ወራት ሴፍ ያደረግነውና የሞከርነው ነገር ነው። የሙዚቃዎቹ ዋጋ ይታወቃል ማለት አንድ ሙዚቃ ዳውንሎድ ለማድረግ ስንት እንደሚከፍሉ ሰዎች ያውቃሉ? ወይስ ገና ለወደፊቱ ነው የሚተመነው ዋጋው? እሱ እሱ ነገ ነገ እሱ በሙሉ ተቀምትን ተብሏል። እኛ መጀመሪያ ያየነው ነገር ተጠቃሚው ህዝብ መንገድ ላይ አሁን ሲዲ ከሚገዛበት ዋጋ በጣም በጣም ያነሰ እንዲሆን እንፈልጋለን። አርቲስቱ ደግሞ ከአንድ ሙዚቃ ከሚጠቀምበት ጥቅም በጣም የተጨመረ ጥቅም ያገኛል ማለት ነው። ከአንድ ሙዚቃ ቅድም ለጠየቀኝ ጥያቄና በዚ በዚህ አፕሊኬሽን ላይሆን እነማን ሙዚቃ ይጀምራል የሚለው እንዳለው ከጥቂት ጊዜ በኋላ ላለፉት ሰላሳ አርባ አመታት የሚሰሩ ሙዚቃዎች ይጨመሩበታል። ግን አሁን ላለፉት ሶስት አራት አመታት ሀገር ሶስ ሲወጡ የነበሩት አልበሞች ሲንግሮ እነሱ በእነሱ ሙዚቃዎች እንጀምራለን። ድምፃዊ ጆኒ ራጋ ስለሰጠኝ ማብራሪያ በጣም አመሰግናለሁ። ይቅናችሁ። መልካም ጊዜ ለአንተ። sauraron Gabina VOA. Shirin Gabina. Belajar gol, belajar gol. ከጋቢና ጋር ስለሆናችሁ በድጋሚ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው እየቀረበላችሁ ያለው። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሩሲያን ጣልጋ ቀብነት ሲመሩ የቆዩት ልዩ አቃቤ ሕግ ሮበርት ሙለር ትናንት በሰጡት የመጀመሪያ መግለጫቸው ፕሬዝዳንት ዶናልድ ትራምፕ ከወንጀል ነፃ ናቸው ብለው ለመናገር ፈቃደኛ ሳይሆኑ ቀርተዋል። ፕሬዚዳንቱ በበኩላቸው ከወንጀል ነፃ ነኝ፣ ጉዳዩ አለቀ፣ ተዘግተዋል ብለዋል። የፍትሕ ሚኒስተር ለረጅም ጊዜ ሲከተለው በቆየው ፖሊሲ ምክንያት ፕሬዚዳንቱ ስልጣን ላይ ያሉ በፌዴራል ወንጀል ሊከሰሱ አይችሉም ያሉት ሮበርት ሙለር ከዚህ በኋላ የሚወሰድ እርምጃ በኮንግረሱ የሚወሰን ይሆናል ብለዋል። የዋይት ሀውስ ዘጋቢ ፓትሲክ ዋድስዌራ ያጠናቀረችውን ዘገባ ዝርዝሩ ተይዟል። ቆንጅት ታዬ እንደሚከተለው ተቀርበዋለች። ሮበርት ሞለር በ2016 የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሩሲያ ስላደረገችው ጣልቃ ገብነትና የፕሬዝደንት ትራምፕ የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሮ እንደሆነ እንዲመረምሩ ከተሾሙ ወዲህ በይፋ መግለጫ ሲሰጡ የትናንትናው የመጀመሪያ ጊዜያቸው ነው። ፕሬዚደንቱ የፈጸሙት ወንጀል የለም የሚል እምነት ቢኖረን ኖሮ እንደዚያው ብለን በቀጥታ እንናገር ነበር። ልዩ መርማሪው ሞለር ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች፣ የትረምፕን የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሯል ብሎ ለመክሰስ ግን በቂ ማስረጃ አልተገኘም የሚለውን የምርመራቸውን ድምዳሜ በትናንቱ መግለጫቸው ደግመውታል። የሆነ ሆኖ ፕሬዚደንቱ በምርመራዊ ሂደት ፍትህን የማደናቀፍ ተግባር ፈጽመዋል ይህን ጥያቄ በቀጥታ ያልመለሱት ሮበርት ሞለር በዩናይትድ ስቴትስ የፍትህ ሚኒስቴር ለረጅም ጊዜ በሚሰራበት ፖሊሲ መሰረት አንድ ፕሬዚደንት በፌዴራል ወንጀል ሊከሰት እንደማይችል በማስረዳት ጉዳዩን ለኮንግረስ ትተውታል ስልጣን ላይ ያለ ፕሬዚደንት ሊከሰስ የሚችለው በወንጀል ፍትሕ ስርዓቱ ሳይሆን በሌላ ሂደት እንዲሆን ህገ መንግሥቱ ያዛል። ፕሬዚደንት ትራምፕ ሮበርት ሞለር መግለጫቸውን እንደሰጡ ወዲያውኑ በትዊተር በሰጡት ምላሽ በቂ ማስረጃ አልተገኘም፣ ነፃ ነኝ ብለዋል። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ እኛም ከእሳቸው ጋር እንስማማለን። የተፈጸመ የመመሳጠር ተግባር አልነበረም፣ ሴራም አልነበረም ጉዳዩ አብቅቷል፣ ተዘግቷል። ዴሞክራት የኮንግረስ አባላትም ለልዩ አቃቤ ህግ ሞለር መግለጫ ፈጥነው ነው ምላሽ የሰጡት። የተወካዮች ምክር ቤቱ የፍትህ ኮሚቴ ሊቀመንበር ጄሪ ናድለር እንዲህ ብለዋል። ሞለር ዛሬ ጠዋት በድጋሚ እንዳስገነዘቡት ለፕሬዚደንት ትራምፕ ወንጀሎች፣ ውሸቶችና ሌሎችም ጥፋቶች ምላሽ መስጠት የተወካዮች ምክር ቤቱ ኃላፊነት ነው። ይህንኑ እናደርጋለን። ናድለር ፕሬዝደንቱ ከህግ በላይ አይደሉም ብለዋል። ይሁን እንጂ ዲሞክራቶች በአፋጣኝ ፕሬዝደንቱን ከስልጣን ማስወገጃ የክስ ሂደት ይጀምሩ እንደሆነ ለጊዜው ግልጽ አይደለም። ብዙዎች ያ ቢሆን ፕሬዝደንቱን በፖለቲካ ረገድ ሊጠቅማቸው ይችላል በሚል ስጋት ሲያመነቱበት ቆይተዋልና በጉዳዩ ዙሪያ የፓርቲ ወገንተኝነትን የለየ ክርክር በሚካሄድበት በዚህ መሀል ታዲያ ሩሲያ በፕሬዝደንታዊ ምርጫው የፈጸመችው ጣልቃ ገብነት ወደ ዳር እየቀረ ነው። ሞለርም በትናንቱ መግለጫቸው ትኩረቱን ወደ እሱ ሊመልሱ ሞክረዋል። ሞለር የሪፖርታቸው ዋና ትኩረት እሱ መሆኑን ደጋግመው መናገራቸውን የገለጹት የጆርጅ ዋሽንግተን ዩኒቨርሲቲ የፕሬዝደንታዊ ጥናቶች ምሁሩ ቶድ በልት በፓርቲ ወገንተኝነት መስመር የለየ ክርክር የማይቀር ቢሆንም መጪውን የ2020 ዓመተ ምህረቱን ምርጫ ከመሰል ጣልቃ ገብነት ለመጠበቅ መወሰድ የሚችሉ መወሰድም ያለባቸው እርምጃዎች እንደሚኖሩ አስረድተዋል። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱም። ሀብታሙ ስዩም በመስተንግዶ ሞክቤል ያቤረው በድምፅ ምህንድስና አብረናችሁ አምሽተናል የሰላም ምሽት ይሁንላችሁ በነገው ጉዞ እንገናኝ